የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፤ በቤንሻንጉል ጉሙስ ክልል ከአመራር ችግርና ከጸረ ሕዝብ አካላት ጋር ግንኙነት አላቸው በሚል የተጠረጠሩ ሶስት ከፍተኛ ባለስልጣናት በቁጥጥር ስር መዋላቸውን የክልሉ ገዢ ብልጽግና ፓርቲ ጽህፈት ቤት ኃላፊ ለዶችቨላ አረጋገጡ። የአፍሪካ ህብረትና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኞች ኢትዮጵያ ውስጥ የሚካሄደው ጦርነት እንዲቆም ግፊት ማድረጋቸው መገጠሉ ተገለጸ። ከፍተኛ ዲፕሎማቶቹ ለዚሁ ተግባር ዛሬ ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስቴርን ጠቅሶ አዣንስ ፍራንስ ፕሬስ ከአዲስ አበባ ዘግቧል። በኢትዮጵያ ሰሜናዊ ክፍል የሚካሄደው ጦርነት በሀገሪቱ የመጠባበቂያ የደም ክምችት እጥረቱን እንዳባባ ሰው ተነገረ። የጤና ሚኒስቴር ደም የማሰባሰብ ጀመቻ የጀመረ ሲሆን በዛሬው እለት ሐዋሳ ላይ ህብረተሰቡ ሲለግሱ ሏል። ሱዳን ውስጥ የተቃውሞ ሰልፉ ቀጥሏል። ትናንት በተካሄደው መፈንቅለ መንግስቱን የተቃወመ ሰልፍ በጸጥታ ኃይሎች ቢያንስ አስራ አምስቱ መገደላቸውን ተከትሎ ዛሬም ዋና ከተማ ካርቱም ጎዳናዎች ላይ ግጭቱ መባባሱን ዘገባዎች ያመለክታሉ። ዜናው በዝርዝር በቤንሻንጉል ጉሙዝ ክልል ከአመራር ችግርና ከጸረ ሕዝብ አካላት ጋር ግንኙነት አላቸው ተብለው የተጠረጠሩ ሶስት ከፍተኛ ባለስልጣናት ሰሞኑን በቁጥጥር ስር መዋላቸውን የክልሉ መንግስት አስታወቀ። የክልሉ ገዢ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ይስሐቅ አብዱር ቃድር ለዶችቨለ እንደተናገሩት የቤንሻንጉል ክልል ጸረ ሽምቅ አዛዥ ተቋሙን በአግባቡ አልመሩም፣ ሰላም ለማምጣት አልቻሉም፣ የአመራር ድክመት አለባቸው ተብለው ከኃላፊነት ተነስተዋል። ሆኖም አካባቢው ላለመረጋጋት መዘጋቱ እጃቸው አለበት ወይም የለበትም የሚለው ምርመራ እየተደረገበት መሆኑንም ገልጸዋል። አጠቃላይ የክልሉ የጠረር ሽምቅ አዛዥ ነበረ። ከጸጥታ ስራዎች ጋር ተያይዞ በክልላችን ውስጥ የነበረው አጠቃላይ ሁለት አመት በላይ የቆየው የጸጥታ ጉዳይ እስካሁን መፍትሄ አለማገኘቱ አንዱ የአመራር ችግር ነው። አመራሩ በአግባቡ አልተመራም። በትክክል የኦፕሬሽን ስራ ከመስራት ጋር ተያይዞ መውሰድ የሚገባ እርምጃ ከመውሰድ ጋር ተያይዞ በአግባቡ ተቋሙን አልመራም። ከመሆና ተቀላይ እንድያ ተደረገው እሱስ ከጸጥታው ጋር ዜጅ ያለበት ወይስ የለበት የሚለው ነገር በምርመራ ሂደት ተታየ ላይ ስላለ ኦፊሻል የምናደርገው ተጨባጭ የሆነ መረጃ በእጃችን ስላልገባ፣ ተቋሙ ግን እንደ ተቋም በአግባቡ ከመምራት ጋር ተያይዞ ውጤታማ አለመሆኑ ጋር ተያይዞ ይሄ ራሱ ተጠያቂነት ስላለበት ሰዎች መጠየቅ አለበት ከሚል አንግል ከኃላፊነት ተነስቶ እንዲጠየቅ የተደረገበት ሁኔታ ነው ያለው። የመተከል ዞን የመንግስት የኮሚኒኬሽን ጉዳዮች ኃላፊና የግልገል በለስ ከንቲባም ከጸረ ሰላም ኃይሎች ጋር ግንኙነት ሊኖራቸው እንደሚችል በመጠርጠራቸው በቁጥጥር ስር መዋላቸውንም አቶ ይስሐቅ አመልክተዋል። ከተጠርጣሪዎቹ መኖሪያ ቤትም ሕገ ወጥ የጦር መሳሪያ ሳይገኝ እንዳልቀረ በመግለጽም ይህም በምርመራ የሚጣራ እንደሚሆን አስረድተዋል። ግልገል በለስ ከተማ ከንቲባና የመተከል ዞን መንግስት ኮሚኒኬሽን ናቸው በቁጥጥር ስር የዋሉት። እነዚህ ሁለቱ አመራሮችም አጠቃላይ የመተከል ዞን የኮማንድ ፖስት የሚመራ ዞን ስለሆነ በዞኑ የኮማንድ ፖስት ውሳኔ ነው እያዙ የተደረገው። ሁለቱ አመራሮች በተለያየ ምክንያት ከስተታ ጋር ተያይዘው ችግር ያለባቸው ናቸው ተብሎ ነው ኮማንድ ፖስቱ የያዘው። አንዳንዶቹ በተጨባጭ የተገኘው በእጃቸው ምንድን ነው ያለው ምንድን ነው ያጠፉት የሚለው ነገር የምርመራ ቡድኑ ስራ እየሰራበት ሁኔታ ነው ያለው። እነዚህ ሁለቱ አመራሮች በመተከል ዞን ከንቲባውና ግልገል በለስ ከተማ ከንቲባውና የመተከል ዞን ኮሚኒኬሽን ኃላፊው የተያዙበትና ሶስት አመራሮች አሁን ቁጥጥር ስር ውሏል ማለት ነው? ትክክል ነው። ከክልሉ ሰላም መደፍረስ ጋር በተያያዘ ቀደም ሲልም የሚጠረጠሩ ኃላፊዎች ጉዳይ ሲጣራ መቆየቱን ማስታወሳቸውንም አለም ነው መኮንን ከባህር ዳር በላከው ዜና ጠቅሷል። የአፍሪቃ ህብረትና የዩናይትድ ስቴትስ የአፍሪቃ ቀንድ ልዩ መልእክተኞች ኢትዮጵያ ውስጥ የሚካሄደው ጦርነት እንዲቆም ግፊት ማድረጋቸው መቀጠሉን አዣንስ ፍራንስ ፕረስ ገለጸ። ከፍተኛ ዲፕሎማቶቹ ለተኩስ አቁሙ ተጨማሪ ግፊት ለማድረግ ዛሬ ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስቴርን ጠቅሶ የዜና ምንጩ ከአዲስ አበባ ዘግቧል። የአፍሪቃ ህብረት ልዩ ልዑክ የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ና የአሜሪካው ልዑክ ጄፈሪ ፌልትማን ኢትዮጵያ መግባታቸውን የውጭ ጉዳይ ቃል አቀባይ አምባሳደር ዲና ሙፍቲ መናገራቸውንም ዘገባው አመልክቷል። ሁለቱም ልኡካን ከሳምንት በፊት በመንግስትና በህወሀት ኃይሎች መካከል ስምምነት እንዲደረስ ለማመቻቸት ኢትዮጵያ ሄደው ነበር። የዜና ወኪሉ የህወሀት ምንጩን ጠቅሶ እንደዘገበው ኦባሳንጆ በዚህ ሳምንትም በድጋሚ ወደ መቀሌ ሊጓዙ ይችላሉ። አምባሳደር ዲና ዛሬ ለጋዜጠኞች በሰጡት ሳምንታዊ መግለጫ ኦባ ሳንጆ በተለያዩ ወገኖች መካከል እውነታውን ፍለጋ በመመላለስ ላይ መሆናቸውን መግለጻቸውንም ጠቅሷል። ምርመራቸውን ሲያጠናቅቁ ምክረ ሀሳብ ሊያቀርቡ እንደሚችሉ ያ ግን ለጊዜው እንደማይታወቅ ማመልከታቸውን፣ ፌልትማንን በተመለከተም ሁኔታው ተመሳሳይ መሆኑን አምባሳደር ዲና መግለጻቸውን አክሎ ዘግቧል። በኢትዮጵያ ሰሜናዊ ክፍል የሚካሄደው ጦርነት በሀገሪቱ የመጠባበቂያ የደም ክምችት እጥረቱን እንዳባባሰው ተነገረ። በዚህ ምክንያት የጤና ሚኒስቴር እጥረቱን ለማስወገድ ያስችላል ያለውን የደም ማሰባሰብ ዘመቻ በመላ ሀገሪቱ በማድረግ ላይ ነው። በዛሬው ዕለትም የሐዋሳ ከተማ ነዋሪዎች ከማለዳ ጀምሮ በከተማይቱ ጎዳናዎች በተዘጋጁ ጊዜያዊ ማዕከላት በመገኘት ደማቸውን ሲለግሱ መዋላቸውን በስፍራው የተገኘው የሐዋሳ ወኪላችን ሸዋንግዛወጋየው ዘግቧል። የከተማው ማህበረሰብ ለቀረበው ጥሪ በጎ ምላሽ እየሰጠ እንደሚገኝ የገለጹት የሐዋሳ ደም ባንክ አስተባባሪ አቶ ተሻላ አበራ የደም ልገሳ በወቅታዊ የአደጋ ሁኔታዎች ብቻ ሳይወሰን እንደ ባህል ከተወሰደ አሁን ያለው እጥረት ሊቀረፍ ይችላል ብለዋል። ማናችንም ዙሪያችንን በአደጋ ተከበበ ነው አናቀው። ከዚህ ስንወጣ ለሌላ ሰው ነው እንለግሳለን የምንለው፣ ስንወጣ ደግሞ ለእኛም ሊሆን ይችላል። ስለዚህ በዚህ አመለካከት፣ በዚህ አስተሳሰብ ማህበረሰቡ ወደፊት ጠንከራ አርጎ ባህል አርጎ መቀጠል አለበትና የደም እጥረቱ ይቀረፋል። አመለካከቱ ከተወገደ፣ ባህል ካደረገው ችግሩ፣ እጥረቱ ይቀረፋል ብዬ አምናል። የጤና ሚኒስትሯ ዶክተር ሊያ ታደሰ ከትናንት በስቲያ በአዲስ አበባ ደም በለገሱበት ወቅት በመላ ሀገሪቱ የሚገኙ ዜጎች በየአካባቢያቸው ደም በመለገስ እንዲረባረቡ ጥሪ አቅርበዋል። አድማጮች የምትከታተሉት የዶች በለ ዲደብልዩን ዜና ነው። ሱዳን ውስጥ የተቃውሞ ሰልፉ ቀጥሏል። ትናንት በተካሄደው መፈንቅለ መንግስቱን የተቃወመ ሰልፍ በጸጥታ ኃይሎች ቢያንስ አስራ አምስቱ መገደላቸውን ተከትሎ ዛሬም ዋና ከተማ ካርቱም ጎዳናዎች ላይ ግጭቱ መባባሱን ዘገባዎች ያመለክታሉ። የጸጥታ ኃይሎች መንገድ በመዝጋት ለተቃውሞ የወጡ ዜጎች ላይ አስለቃሽ ጭስ መተኮሳቸውን እማኞች ገልጸዋል። በርካታ ፖሊሶችም ሰልፈኞች ሌሊቱም በሙሉ ተቃውሞ ሲያሰሙበት ባደሩበት በዋና ከተማ ካርቱም ሰሜናዊ ክፍል መሰማራታቸውን ለአዣንስ ፍራንስ ፕሬስ አመልክተዋል። ትናንት ሰልፈኞቹ የተገደሉት የጸጥታ ኃይሎች ሰልፉን ለመበተን በተጠቀሙት ከመጠን ያለፈ የኃይል እርምጃ መሆኑን ተቃውሞውን ከሚያስተባብሩት የሱዳን የሙያ ማህበራት አንዱ ባወጣው መግለጫ ማሳወቁን የጀርመኒ ዜና ወኪል ዲፒኤ አስታውቋል። የሰልፉ አስተባባሪዎች የጸጥታ ኃይሎች ተቃውሞን ለመበተን ጥይትና አስለቃሽ ጋዝ ተጠቅመዋል ሲሉም ከሰዋል። ክሱን ያስተባበለው የሱዳን ፖሊስ በበኩሉ በአመጹ 89 አባላቱና 30 ሲቪሎች መጎዳታቸውን ገልጿል። ይህ በእንዲህ እንዳለም የሱዳን ፍርድ ቤት የኢንተርኔት አገልግሎት በሀገሪቱ ስራው ዳግም እስኪጀመር የሶስት ቴሌኮሙኒኬሽን ኩባንያዎች ኃላፊዎች እንዲታሰሩ ትዕዛዝ አስተላልፏል ሮይተርስ እንደዘገበ መፈንቅለ መንግስት ከተካሄደበት ካለፈው ወር ወዲህ በሀገሪቱ ኢንተርኔት በመቋረጡ የህግ ባለሙያዎች በኩባንያዎቹ ላይ ክስ መመስረታቸውን ከከሳሾቹ መረጃ አግኝቷል። ኒጀር ውስጥ በሁለት አካባቢዎች በደረሰ የሽብር ጥቃት ቢያንስ ሀያ አምስት ሰዎች መገደላቸው ተነገረ። የኒጀር የሀገር ውስጥ ሚኒስትር አልካሸር አልሃ እንደተናገሩት ትናንት ነው በከፍተኛ ሁኔታ የታጠቁ ሀይሎች በምዕራብ የሀገሪቱ ክፍል በሚገኙት ተባራምና ባኮራት በተባሉ ከተሞች ጥቃቱን ያደረሱት። ባለስልጣኑ አክለውም ከማሊ ድንበር ብዙ አይርቅም ባሉት አካባቢ በጥቃቱ የጤና ማዕከልና የከተማው ማዘጋጃ ቤትን ጨምሮ በርካታ ሕንፃዎች መቃጠላቸውንም ገልጸዋል። በርካታ ታጣቂ ቡድኖች በኒጀርና በሳህል አካባቢ ሌሎች ሀገራት እንደሚንቀሳቀሱ የጀርመን የዜና ወኪል ዲፒኤ በዘገባው ጠቅሷል። 23 ሚሊየን ህዝብ ባለባት ኒጀር በተለይ ከማሊ በሚጎራበቱ አካባቢዎቿ ተደጋጋሚ ከባድ ጥቃት እንደሚደርስም አመልክቷል። የፖላንድ ጦር ኃይል ከቤላሩስ ድንበር ጥሰው ወደ ሀገሪቱ በሌሊት የገቡ አንድ መቶ ስደተኞችን ማሰሩን አመለከተ። ስደተኞቹ ድንበሩን ለመሻገራቸው ድርጊቱን መርቷል በማለትም የቤላሩስን ጦር ኃይል ከሷል። ድርጊቱ የተፈጸመው ሚንስክ ከፖላንድና ሌሎች የአውሮፓ ህብረት አባል ሀገራት ጋር በድንበሯ በኩል በተፈጠረው የህገወጥ ስደተኞች መበራከት የገባችበትን ውዝግብ ለማብረድ እስከ ሶስት መቶ የሚገመቱ የኢራቅ ተሰዳጆችን ወደ ሀገራቸው ለመመለስ ስትዘጋጅ መሆኑ ተነግሯል። በሺዎች የሚገመቱ በአብዛኛው ከመካከለኛው ምስራቅ የመጡ መሆናቸው የተነገረው ተሰዳጆች በቤላሩስና ፖላንድ ድንበር አካባቢ መከማቸታቸው እየተገለጸ ነው። የአውሮፓ ህብረት ለስደተኞቹ መበራከት እጁ አለበት በሚል የቤላሩስ መንግስት ይከሳል። ክሱን ውድቅ ያደረጉት ቤላሩስና ዋነኛ አጋሯ ሩሲያ በበኩላቸው ህብረቱ ጥገኝነት የሚፈልጉትን ስደተኞች አልተቀበለም በሚል ይተቻሉ። ይህ ዶች ቨለ ነው። ከዶችቨለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። በቤንሻንጉል ጉሙዝ ክልል ከአመራር ችግርና ከጸረ ህዝብ አካላት ጋር ግንኙነት አላቸው በሚል የተጠረጠሩ ሶስት ከፍተኛ ባለስልጣናት በቁጥጥር ስር መዋላቸውን የክልሉ ገዢ ብልጽግና ፓርቲ ጽፈት ቤት ኃላፊ ለዶቸቨል አረጋገጡ። የአፍሪቃ ህብረትና የዩናይትድ ስቴትስ የአፍሪቃ ቀንድ ልዩ መልእክተኞች ኢትዮጵያ ውስጥ የሚካሄደው ጦርነት እንዲቆም ግፊት ማድረጋቸውን መቀጠሉ ተገለጸ። ከፍተኛ ዲፕሎማቶች ሰዎቹ ለዚሁ ተግባር ዛሬ ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስቴርን ጠቅሶ አዣንስ ፍራንስ ፕረስ ከአዲስ አበባ ዘግቧል። በኢትዮጵያ ሰሜናዊ ክፍል የሚካሄደው ጦርነት በሀገሪቱ የመጠባበቂያ የደም ክምችት እጥረቱን እንዳባባሰው ተነገረ። ሱዳን ውስጥ የተቃውሞ ሰልፉ ቀጥሏል። ዜናው በዚሁ አበቃ።